ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው፣ የተስፋ ድምፅ። ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጤና ስጥልን፣ የተወደዳችሁ አድማጮቻችን ይህ ልዩ የሆነ የመጽሐፍ ቅዱስ ጥያቄና መልስ ጊዜ በዚህ ዓለም አቀፉ አድቬንቲስት ሬዲዮ ተዘጋጅቶ የሚቀርብላችሁ ሰዓት ላይ ደርሰናል። የተወደዳችሁ አድማጮቻችን ዛሬም ደግሞ ባለፈው ሳምንት በጀመርነው በአድማጮቻችን ጥያቄዎች ላይ መልስ በመስጠት ፕሮግራማችንን እንቀጥላለን። በሚኖረን ጊዜ እጅግ በጣም እንደምንባረክ ተስፋ እናረጋለን። ስለዚህ አብራችሁን እንድትቆዩ፣ እንጋብዛችኋለን። ዛሬ የወደ ያዝናቸው ጥያቄዎች በመሄድ አብረን ከእግዚአብሔር በረከት መካፈል እንድንችል እግዚአብሔር እያንዳንዳችንን ይርዳል። እንግዲህ በአለፈው ሳምንት ወንድማችን ቂጡ በቀለ ከዲምቱ ከዲምቱ አምበላ የላከልንን ጥያቄ መሰረት በማድረግ ስለ ኢየሱስ ክርስቶስ ምጽአት እየተነጋገር ነበረ። የመምጣቱና የዓለም መጨረሻ ሁኔታ ዛሬ እንዴት ነው የሚል ጥያቄ ነበረ ወንድማችን ያቀረበልን። ስለዚህ በማቴዎስ ወንጌል ምዕራፍ 24 ላይ ይህ ጥያቄ በደቀ መዛሙርቶች ለኢየሱስ ቀርቦለት ነበረ። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቶቹ ለብቻቸውን ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት? ይላል እና ስለዚህ ወንድማችን ያቀረቡት ጥያቄ የዘመናት ጥያቄ ስለሆነና በዚህ በመጨረሻ ዘመን በእኛ ጊዜ ደግሞ እየተፈጸመ በመሆኑ ምክንያት ይህንን ክፍል አብረን እንድንመለከት ግድ ይለናል። ስለዚህ በሚኖረን ጊዜ ሁሉ እግዚአብሔር ከእኛ ጋር ሆኖ ይባርከናልና አብራችሁን እንድትቆዩ እንጋብዛችኋለን። ባለፈው ሳምንት እንደተመለከትነው ነው ስለ ሐሰተኛ ክርስቶሶች። ዛሬ በዓለም ላይ በጣም ብዙ ሐሰተኛ ክርስቶሶች እንዳሉ እንደገና ደግሞ ጦርነት የጦርነትን ወሬ ትሰማላችሁ ይህ ሊሆን ግድ ነው በሚለው ላይ እና ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል በሚሉት በነዚህ ላይ ተወያይተን ነበረ። ዛሬ ደግሞ በመቀጠል ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው የሚለውን ሐሳብ እንነጋገራለን። እንግዲህ የሚቀጥለው ክፍል የሚያወራው ስለ ረሃብ ነው። ረሃብ ነው። ረሃብ ሲል ያው የምግብና የውሃ እጦትን ጨምሮ የኢኮኖሚ ውድቀትን በዓለም ላይ የሚመጣውን ታላቅ የሆነ የኢኮኖሚ ውድቀትን ነው የሚያመለክተው ረሃብ ሲል እና ዛሬ የዓለማችን ኢኮኖሚ እጅግ በጣም እየወደቀ እየወደቀ፣ በብዙ አገሮች የገንዘብ የመግዛት አቅሙ ደግሞ እጅግ በጣም እየቀነሰ እንደመጣና ብዙዎች እንግዲህ ጥቂት ነገር ለመግዛት በጣም ብዙ ወረቀት ወይም ገንዘብ ተሸክሞ ወደ ገበያ ለመሄድ እየተገደዱ እንደሆነ እንመለከታለን ማለት ነው። ይህ የኢኮኖሚ ውድቀት ሁኔታ ዛሬ እንደውም በእኛም አገር እየታየ እናያለን። እና አንዳንድ ጊዜ ሁል ጊዜ እንደነቃለን እና በአንድ ብር ይህን ያህል ነገር እንገዛ ነበረ። ዛሬ ያ የአንድ ብር የምንገዛው ነገር በመቶ ብርም ደግሞ ለመግዛት ማያስችል ደረጃ ላይ እየደረሰ እንደመጣ ስንመለከት ገንዘብ የመግዛት አቅሙ እጅግ በጣም እየደከመ እንደመጣ እንመለከታለን። ረሃብን በሚመለከት ዛሬ በዓለማችን በሚያስደንቅ ሁኔታ ሰዎች የዕለት ጉርሳቸውን በልተው ለመስራት በዛ ቀን ለመመላለስ በሚያስቸግር ሁኔታ ላይ እንዳሉ እንመለከታለንና ብዙዎች በቀን አንድ ጊዜ እንኳን ለመመገብ የሚያስችል የኢኮኖሚ አቋም ላይ እንደሌሉ እንመለከታለን እና ይሄ በሚያሳዝን ሁኔታ ብዙዎች ለሌሎች በሌሎች አገራት ተጽዕኖ ስር እንዲወድቁና በእርዳታ ስር እንዲወድቁ ያስገድዳቸዋል ማለት ነው። ይሄ የሕዝቡን የመብላት ወይም ደግሞ የፍጆታ ለመሸፈን አለመቻል በብዙ ታዳጊ ሀገሮች እና በዝቅተኛ ሀገሮች ሁኔታ ውስጥ እንመለከታለን። ብዙ ጊዜ፣ አንዳንድ ጊዜ ደግሞ በጣም በሚያስገርም ሁኔታ እንትኑ ምርቱ ኖሮ ያንን ምርት ደግሞ በማከፋፈልና በአጥጋቢ በሆነ ፍትሃዊ በሆነ መንገድ ለሕዝብ እንዲዳረስ በማድረግ ረገድ የሰዎች ሴራና ተንኮል ስለሚገባበት ያ ሳይሆን በመቅረት የምግብ እጥረት የፍጆታ እጥረት በጣም በከፍተኛ ሁኔታ በዓለማችን ላይ እየመጣ እንደሆነ እንመለከታለን። መጽሐፍ ቅዱስ ሲናገር ሰዎች ከእርስ በርስ መዋደድ ይልቅ እጅግ በጣም ገንዘብን የሚወዱ ይሆናሉ ይላል እና ዛሬ ያለው ህብረተሰብን ስንመለከት ለሰው ከማዘን ይልቅ ሰዎች በተቸገሩ ጊዜ በእነሱ ላይ በተጨማሪ ደግሞ ሸክም በመጫን እና ነገሮችን በማስወደድ በከፍተኛ ሁኔታ በችግር ላይ ሰዎች እንዲወድቁ በማድረግ ደግሞ ይህን እንደዚህ አይነት ክፋት የበዛበት ዘመን ላይ እንደደረስን እንመለከታለን። በጣም በሚያስደንቅ ሁኔታ ዛሬ ዓለማችን ያላት የኢኮኖሚ ብቃት እና ያለው ምርት እግዚአብሔር የሰጠው የዓለማችንን ሕዝብ በትክክል ሊያኖራቸው የሚችል እንደውም አትረፍርፎና በጣም አጥግቦ ሊያኖር የሚችል ሀብት በምድር ላይ ያለ፣ ነገር ግን ይህንን ሀብት ጥቂት ሀብታሞች ብቻ በመቆጣጠር የራሳቸው በማድረግ ሌሎች ደግሞ እንዲያጡና እንዳያገኙ በማድረግ በከፍተኛ ሞኖፖላይዝነት ወይም ደግሞ ሁሉንም ጠቅልሎ በመያዝ ሌሎች ምንም እንዳያገኙ በማድረግ ሰዎች እንዲራቡና እንዲቸገሩ ሰው ሰራሽ በሆነ ችግር ውስጥ እንዲወድቁ በማድረግ አለማችን ከፍተኛ ወደሆነ ክፋት ላይ እንደወደቀች ስንመለከት ረሃብ ይሆናል ያለው ጌታ ኢየሱስ ክርስቶስ ዛሬ በዓይናችን ፊት እያየ ነው። ስለሆነ ይህ ትንቢት መፈጸሙን እናረጋግጣለን ማለት ነው። ወንድሞቼና እህቶቼ በጣም በሚያስገርም ሁኔታ የእግዚአብሔር ሕዝቦች በዚህ የኢኮኖሚ ውድቀት ውስጥ በዚህ ረሃብ ውስጥ እንዴት ይሆናሉ ብለን ጥያቄ እናቀርባለን እና የዚህ ጥያቄ መልስ እንግዲህ ወደ እግዚአብሔር በንስሐና በታደሰ መንፈስ እግዚአብሔርን ተጠማጥመው እሱን ተስፋ የሚያደርጉ ሰዎች ደግሞ እግዚአብሔር ለሚሰጣቸው እንጀራና ለሚሰጣቸው ውሃ የታመነ መሆኑን መጽሐፍ ቅዱሳችን ይነግረናል። በመሆኑም ዛሬ በእግዚአብሔር ቸርነትና ምሕረት በዚህ እጅግ በጣም ንፉግና ምንም አይነት ደግሞ ነገር ለመግዛት በማይቻልበት ዘመን ውስጥ የእግዚአብሔር ሰዎች በእሱ ቸርነት እያለፉና ያለ ነው እና የእሱ ቸርነትና ምሕረት ከምንችለው በላይ ወይም ከምናገኘው ገቢያችን በላይ በሆነ ኑሮ ውስጥ እግዚአብሔር እያኖረን ነው ያለ ነው እና ይሄ ደግሞ ይቀጥላል እስከ መጨረሻው የመከራ ዘመን። ጌታችን ኢየሱስ ክርስቶስ የእሱ ታማኞችን እየመገበ እየረዳና እየደገፈ እንደሚያዘልቃቸው ምንም ጥርጥር የለም። እኛ ግን በእሱ ላይ መታመን እንድንችል እግዚአብሔር እያንዳንዳችንን ይርዳል። በመቀጠል የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ቸነፈርም ይሆናል ይላል እና ቸነፈርም ይሆናል። ቸነፈር የሚለውን ቃል በደንብ አድርገን ስንመለከተው ምንድን ነው የሚለው ዓለም አቀፋዊ ወይም ደግሞ ህብረተሰብ አቀፋዊ በሽታ በዓለም ላይ ይሰፍናል ወይም ደግሞ በዓለም ላይ ደግሞ ይንሰራፋል የሚል ፍቺ እናገኘዋለን እናገኝበታለን። ይህ መቼም ባለፉት ባለፈው ዓመታት ውስጥ ያየ ነው። በተለይ የኮሮና የሚባለው ቸነፈር ዓለማችንን ከዳር እስከ ዳር እንዴት አድርጎ እንደጠቀለለ ና ሁሉም ዓለማት በዚህ ቸነፈር እንዴት አድርገው እንደተመቱ ባለፈው ጊዜ የተረፍን ሰዎች ይህንን ተመልክተናል። እና ቸነፈር ማለት ይህ ነው። እና ይህ ኮቪድ 19 ወይም ኮቪድ 19 የተባለው ቸነፈር በትንፋሽ ብቻ በመተላለፍ ሰዎች ደግሞ እንዲታመሙና የመተንፈሻ ክፍላቸው በጣም በሕመም ላይ እንዲወድቅና መተንፈስ በማጣት ወይም መተንፈስ ባለመቻል ወደ ሞት የሚያመሩበት እጅግ በጣም አሰቃቂ የሆነ በሽታ በዓለማችን ላይ ተንሰራፍቶ እንደመጣ እናያለን። እንደዚህ አይነት ተስቦዎች ወይም እንደዚህ አይነት ደግሞ በሽታዎች በዓለማችን ይሄ መጀመሪያው ባይሆንም ከዛ በፊትም ሳርስ የሚባል እንደዚሁ የወፍ በሽታ የሚባል በዓለማችን ላይ ብዙ ሚሊዮን ሰዎችን እንደጨረሰ በታሪክ ተመዝግቦ እናያለን እና ይህ አይነቱ ሁኔታ እየጨመረ እንደሚመጣ ይሄም ደግሞ በሚሆንበት ጊዜ ዓለም አቀፋዊ ወረርሽኝ በሽታ በሚመጣበት ጊዜ የጌታችን የኢየሱስ ክርስቶስ ምጽዓት እንደቀረበ የምንመለከትበት እጅግ ትልቅ ምልክት እንደሆነ መጽሐፍ ቅዱሳችን ይናገራል። እና እንግዲህ ያለፈው የኮቪድ ቸነፈር አለፈ፣ ሄደ፣ ከእንግዲህ ወዲህ አይመጣም እንደዚህ አይነት ቸነፈር ብለን መደምደም እንችላለን ወይ? ዛሬ የዓለማችን መረጃ ምን ያሳየናል ብለን በምንናገርበት ጊዜ ወንድሞች እናቶቼ ይህ ይህ መልእክት እጅግ በጣም ከባድ የሆነና ታላቅ መልእክት እንደሆነ አውቃችሁ እንድሰሙኝ እወዳለሁኝ። እና አሁን መረጃዎችን በምንመለከትበት ጊዜ በፈረንጆች 2025 ዓመተ ምህረት ዛሬ 2024 ነው 2024 ዓ ም ነው በ2025 ዓ ም እጅግ በጣም ከባድ የሆነ ካለፈው ኮቪድ ወረርሽኝ የበለጠ በሀያ እጥፍ ደግሞ እጅግ በጣም ከባድ የሆነ ወረርሽኝ ከፊታችን እየመጣ ነው የሚል ማስጠንቀቂያ የዓለም ጤና ድርጅት ሲሰጥ አይተናል እና ይህ በጣም እጅግ በጣም ከባድ የሆነ ወረርሽኝ ከፊታችን እንደሚመጣ ማስጠንቀቂያው ይፋ እየሆነ ነው እና ብዙዎች ይህንን እየሰማን ነው፣ እያየን ነው ያለ ነው እና ከተሞች እንደሚዘጉ እንደገና የኢኮኖሚ ከባድ ውድቀት እንደሚኖር እና በጣም ብዙ ህዝቦች ደግሞ በዚህ በሽታ እንደሚያልቁ እንደውም ከ2025 ከፈረንጆች ዓመተ ምሕረት ጀምሮ ለአምስት ዓመት በተከታታይ እንደሚሆን መረጃዎች እየተናገሩ ነው ያሉት። ስለዚህ ይህንን እንዴት አድርገን ነው እኔና እናንተ ክርስቲያኖች ልንጋፈጠው የሚገባን የሚለውን ከመጽሐፍ ቅዱሳችን በምንመለከትበት ጊዜ በመጽሐፍ ቅዱሳችን በመዝሙር 91 ቀደም ሲል ባለፈው ሳምንትም ይህንን ጥቅስ አንስተን ነበረ። መዝሙር 91 ላይ ሄደን ስንመለከት በልዑል ማደሪያ መጠጊያ የሚኖር ይላል። መዝሙር 91 ከአንድ ጀምሮ፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያጥራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ እርሱ ከአዳኝ ወጥመድ ከሚያስተነግጥ ነገር ያደነኛል። በላቦቹ ይጋርደኛል፣ በክንፎቹ በታች ይተማመናለሁ። እውነት እንደ ጋሻ ይከባኛል። ከሌሊት ግርማ፣ በቀን ከሚሄድ ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀጥር ጋኔን አትፈራም ይልና በአጠገብህ ሺህ፣ በቀኝህ አስር ሺህ ይወድቃል፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥኣንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አድርግሃል። ክፉ ነገር ይላል። ቁጥር አስር ላይ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም ይላል። ስለዚህ ይሄ ብቻ ነው ክርስቲያኖችን ሊጠብቃቸው የሚችል ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም ይላል እና ስለዚህ ወንድሞቼና እህቶቼ በዚህ ተስፋ ቃል መሰረት በልዑል መጠጊያ ውስጥ ማረፍ ብቻ አስተማማኝ የሆነ መጠጊያችን እንጂ ዓለም ከሚችለው በላይ በመድኃኒት በተለያዩ አይነት ኬሚካሎች ሰዎችን ለማዳን ከሚደረገው በላይ የሆነ ከአቅም በላይ የሆነ ቸነፈር ከፊታችን እንደሚመጣ መረጃዎች ያሳያሉ። ወንድሞቼና እህቶቼ ዛሬ እኔና እናንተ በዚህ ረገድ ሊያዋጣን የሚችለው ነገር የጌታችን የኢየሱስ ክርስቶስ ደም ብቻ ነው። እስራኤላውያን ከግብፅ ምድር በወጡ ጊዜ ምንድን ነው የሆነው? ምንድን ነው ያደረጉት? በዘጸአት ምዕራፍ አሥራ ሁለት ላይ እግዚአብሔር አዘዛቸው። እያንዳንዱ ቤት ለራሱ የሚሆን አንድ ጥቦት ወይም በግ ያዘጋጅ፣ ያንን በግ ደግሞ ይረድ፣ ከዛ ከደሙ ወስዶ በቤቱ መቃል ላይ ይቀባው። የዚህን ጊዜ መቅሰፍት በሚመጣበት ጊዜ በቤቱ ላይ የተቀባውን ደም ባየ ጊዜ ያልፋል ይላል። ያልፋል ያንን ቤት ገብቶ አይቀስፍም። በዛ ቤት ያሉትን ሰዎች አይገልም። መቅሰፍቱ ያልፋል ይላል። ስለዚህ እስራኤላውያን የእግዚአብሔርን ምክር በመቀበል በቤታቸው መቃል ላይ ደሙን በመቀባት ያንን መቅሰፍት ሊያመልጡ እንደቻሉ መጽሐፍ ቅዱሳችን ይነግረናል። ስለዚህ ዛሬም በራእየ ዮሐንስ ላይ ሄደን በምናነብበት ጊዜ በራእየ ዮሐንስ ላይ ሄደን በምናነብበት ጊዜ ራዕይ ዮሐንስ ምዕራፍ አስራ ሁለት ላይ ሄደን በምናነብበት ጊዜ የእግዚአብሔር ሰዎች ከመቅሰፍት የሚያመልጡት ምዕራፍ 12 ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ፣ ነፍሳቸውን እስከ መወድ ድረስ አልወደዱምና ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ ይላል ስለዚህ የእግዚአብሔር ሰዎች ዛሬ የሚመጣውን ከፊታችን ያለውን መቅሰፍት አሸንፈን ድል ማድረግ የምንችለው መቼ ነው በጌታችን በኢየሱስ ክርስቶስ ደም በመመካት እና ያንን አምነን በመቀበልና ሌሎችን በመመስከር የህይወታችን አንዱ ክፍል በማድረግ በእግዚአብሔር ቸርነትና ምህረት እንደምናመልጥ ይነግረናል ስለዚህ አንድ ነገር ልናቅ ያስፈልጋል። በወንድማችን ከጠየቁት ጥያቄ ውስጥ አንዱ አቶ ለገሰ ከሱሉልታ የጠየቁን ጥያቄ በማቴዎስ ወንጌል ምዕራፍ 24 ከቁጥር 19 እስከ 22 ያለውን ጠይቀውኝ ከዛ በኋላ ታላቅ መከራ እንደሚመጣ መጽሐፍ ቅዱሳችን ይናገራል። ስለዚህ ያንን መከራ እንዴት ነው የምናልፈው? መከራው ከመምጣቱ በፊት ደግሞ ራዕይ ዮሐንስ ምዕራፍ 7 ቁጥር 1 እስከ 4 ላይ ያለው መታተም ምን ግንኙነት አለው የሚል ጥያቄ ጠይቀውናል። እና ስለዚህ እግዚአብሔር በመጨረሻ እነዚህን መቅሰፍቶች፣ ቸነፈሮችና መከራዎች ምድር ላይ እንዲመጡ ከመፍቀዱ በፊት እሱ ሳይፈቅድ ምንም ነገር አይሆንም። ነገር ግን የእግዚአብሔር ሕዝቦች በመከራ ውስጥ የሚያልፉበትን ታላቅ ደግሞ ጥበቃ እንደሚያደርግላቸው መጽሐፍ ቅዱስ ይነግረናል። ራ ዮሐንስ ምዕራፍ ሰባት ቁጥር አንድ ጀምሮ እንደዚህ ይነበባል። ከዚህም በኋላ በአራቱም በምድር ማዕዘን ቆመው አራት መልአክት አየሁኝ። እነርሱም ንፋስ በምድር ቢሆን ወይም በባህር ወይም በማናቸውም ዛፍ እንዳይነፍስ አራቱን የምድር ንፋሳት ያዙ። ንፋስ ተብሎ የተጠቀሰው በመጽሐፍ ቅዱስ መቅሰፍት፣ በሽታ፣ ጦርነት እንደሆነ እናያለን እና እነዚህ አራት መላእክቶች ደግሞ ታዘዋል ጦርነት፣ በሽታ እና ቸነፈር እንዳይሆን እነዚህ ንፋሳትን እንዲይዙ። እስከ መቼ ድረስ ነው የሚይዙት? ቁጥር ሁለት ላይ የሕያው አምላክ ማኅተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁኝ። በምድርም በባሕርም ሊጎዱ ላላቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሮች ግንባራቸውን እስከምናትማቸው ድረስ ምድርንም ቢሆን ባህርንም ወይም ዛፎችን አትግዱ አላቸው ይላል። ስለዚህ እግዚአብሔር ይህንን መልካም ጊዜ ታላቅ መከራ ከመጀመሩ በፊት ያለውን ሰላማዊ ጊዜ፣ አሁን ያለ የምንኖርበትን ጊዜ የሰጠን ለምንድን ነው? የእሱን ጸባይ በእኛ ላይ እስከሚታተም ድረስ ነው። እና የእሱ ባህሪ የእሱ ጸባይ ማህተብ ማለት አንድ ማህተብ ጽሑፍ አለው። ወደ ወረቀቱ ላይ በምንመታበት ጊዜ በማህተቡ ላይ ያለው ምልክት ወደ ወረቀቱ ይተላለፋል። እንደዚሁም የእግዚአብሔር የሕያው እግዚአብሔር ማህተብ፣ የእግዚአብሔር ጸባይ፣ የእግዚአብሔር ባህሪ፣ የእግዚአብሔር ቸርነት፣ የእግዚአብሔር ምግባር ማለት ነውና የእግዚአብሔር ሕግ ማለት ነው። እና ያንን የእግዚአብሔርን ሕግ የእግዚአብሔር ባህሪ፣ የእግዚአብሔር ጸባይ እግዚአብሔር በእኛ ላይ ተቀርጾ ማየት ይፈልጋል። በእኛ ላይ ታትሞ ማየት ይፈልጋል። እና ያ እየጠበቀን ነው ያለው ጌታ ያንን እንድንታተም። ከዛ ያ ከታተምን በኋላ ምንድን ነው የሚሆነው? ንፋሳት ይለቀቃሉ። የዚህን ጊዜ የእግዚአብሔር ሰዎች በዚህ መከራ ውስጥ ማለፍ የሚያስችል ኃይል ስለተቀበሉ በመከራ ውስጥ ማለፍ ይችላሉ። ሳይጎዱ በመከራ ውስጥ ማለፍ ይችላሉ። እነሱን እስከሚታተሙ ጊዜ ድረስ ግን ይሄንን በዓለም ላይ የሚመጣውን ቸነፈር ይዞልናል። ስለዚህ አሁን ጥቂት ጊዜ ነው የቀረን ወንድሞቼና እህቶቼ። እኔና እናንተ ዛሬ በእግዚአብሔር ጸባይና ባህሪ ለመታተም ህይወታችንን ለእርሱ ሙሉ ለሙሉ በመስጠት በዓለም ካለው ምኞት፣ ከስጋ ፍላጎት፣ ከከንቱ ከሆነ እግዚአብሔርን ከሚያሳዝን ህይወት ንስሐ ገብተን ልንመለስና የእሱን ጸባይ ልንይዝ ያስፈልጋል። ይህንን እስካልያዝን ድረስ በመከራ ውስጥ ለማለፍ በጣም እንቸገራለን ማለት ነው። እንግዲህ ታላቅ ቸነፈር ይሆናል ከፊታችን። ይሄ ታላቅ የሆነ መከራና ቸነፈር እንደሚመጣ መጽሐፍ ቅዱስ እልቂት እንደሚመጣ በዓለም ላይ ያሳያል። ስለዚህ ዛሬ ባለን ጊዜ ወንድሞቼ፣ እናቶቼ እኔና እናንተ በእርሱ ልዩ ጥበቃ ስር ለመግባት በክርስቶስ ኢየሱስ ማኅተብ ታትመን በበጉ ደም ደግሞ ተቀብተን እሱን ሙሉ ለሙሉ ተጠማጥመን ከከንቱ ዓለማዊ ፍላጎትና ከሥጋ ምኞት ርቀን ክርስቶስን በማመን ወደ እሱ መቅረብ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ዛሬ ያለንን ይህንን ጊዜ ወደ ማጠቃላሉ እንደርሳለን። ስናጠቃልል ሳለ ዛሬ በተለየ ሁኔታ ወንድሞቼ፣ እናቶቼ በተለያየ ስፍራ ይህንን ፕሮግራም የምትሰሙ ሁሉ አብራችሁኝ እንድትጸልዩ በመጋበዝ ፕሮግራሜን አጠቃልላለሁ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ጌታ ሆይ አንተ ደግሞ በፊታችን ያለውን ታላቅ መከራና በዓለማችን የሚመጣውን ደግሞ ክፉ ዘመን አስቀድመ ለልጆችህ ስለምትነግረን ክብር ምስጋና ለአንተ ይሁን። ቸሩ አባታችንና መድኃኒታችን ሆይ እኔንና ይህንም ፕሮግራም በተለያየ ስፍራ ሆነው የሚሰሙትን ወገኖቼን በዚህ ሰዓት በፊት ቀርበናልና እንድታስበን እንለምናሃለን። የሰማይ አባት እስራኤላውያን ከግብፅ ምድር ሲወጡ ቤተሰቦቻቸውን ሁሉ ሰብስበው በበራቸው ላይ የበጉን ደም በመቃን ላይ በመቀባት የሰማይ አባት ከዛ ታላቅ መቅሰፍት እንዳመለጡ እኔና እናንተ ደግሞ እኔና ሕዝቦቼ በዚህ ሰዓት እየጸለይን ያለ ነው። ሁላችንም የክርስቶስ ኢየሱስ የበጉ ደምን በመጠማጠም የሰማይ አባት ከፊታችን ካለው ታላቅ መከራ አምልጠን ባንተ ጸጋና ምሕረት ደግሞ ለመሻገር እንድንችል በተለየ ሁኔታ እንድትረዳን እለምናሃለን። የሰማይ አባታችንና መድኃኒታችን ሆይ፣ እንግዲህ በዚህ አሁን ለመጸለይ በምንችልበት ግርግር በሌለበትና ታላቅ መከራ ባልጀመረበት ጊዜ ችላ በማለት በመተኛትና በማንቀላፋት የሰማይ አባት የአንተን ቸርነት ሳናገኝ ወደ መከራ እንዳንገባ በተለየ ሁኔታ እንድትረዳን እለምናሃለን። ይህንን ደግሞ ስለምታረግልን እናመሰግናሃለን። ስለነበረን ጊዜ ተመስገን። ቀሪ ጊዜያችንን ባርክልን። በክርስቶስ ኢየሱስ ስም አሜን። እንግዲህ ተመልካቾች፣ አድማጮቻችን እንግዲህ አድማጮቻችን እስካሁን ድረስ በነበረን ጊዜ እጅግ በጣም እንደተባረካችሁ ተስፋ እናደርጋለን። እንግዲህ ስለሚኖራችሁ አስተያየትና ጥያቄ በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን ዜሮ ዘጠኝ አስር ሰማንያ ሁለት ሰማንያ አንድ ሰማንያ ሁለት ላይ ቴክስት ብታደርጉልን ጥያቄዎቻችውን በማጤንና በመመርመር መልስ ይዘን እንደምንመጣ ቃል እንገባላቸዋለን። የሰማይ አባት ደግሞ አብሮን ሆኖ በዚህ ከፍተኛ በሆነው በመጨረሻ ዘመን አብሮ እንደሚያዘልቀን ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ ከዚህ የሚቀጥለውን ክፍል ይዘን እስከምንገናኝ ድረስ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። ደናው ነው። ባሳለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን፣ በእሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃን ነው። ቸሩ አምላካችን ለዚህ ስላበቃን ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽአት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽዓት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዓመት።